ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚደመጡት መሰናዶዎች መካከል የበጎ ፍቃድ ስራ እርስበት ለመተዋወቅ፣ ስብዕናችንን ለመገንባት፣ ራሳችንን በሂደቱን ለማወቅ ሌላውንም ሀገራችን ያላቸው የተለያዩ የአብሮነት ውጤቶች ለማወቅ ይደግፋል። አብሮነት ለበጎነት የተሰኘ ከአስር ሺህ በላይ ወጣቶች የተሳተፉበት መርሃ ግብር ከሰሞኑ ተጀምረዋል። የመርሃ ግብሩ ግብና ይዘት ምንድን ነው ስንል ጠይቀናል። ሰፋ ያለ ዘገባ በምሽቱ ይደመጣል። ተጨማሪ ዘገባዎችም ተካተዋል። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። ልክ የዛሬ 79 ዓመት በዛሬው ዕለት የአሜሪካ ድምፅ ለመላው ዓለም አድማጮች ስርጭቱን የጀመረበት ቀን ነው። ስርጭቱ በጀርመንኛ ነበር የተደረገው ናዚ Germany This is a voice speaking from America. A voice from America at war. Our voices are coming to you from New York, across the Atlantic Ocean to London. From where they are relayed to you in Germany. Today, America has been at war for 79 days. Daily at this time, we shall speak to you about America and the war. The news may be good or bad. We shall tell you the truth. የወቅቱ መርሃ ግብር መሪ ከተናገራቸው ሐረጎች መካከል አንዱ ዜናው ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል፣ እኛ ግን እውነቱን እንነግራችኋለን የሚል ነበረ። የአሜሪካ ድምፅ ለ79 ዓመታት እውነቱን ለመላው ዓለም አድማጮቹ እየተናገረ ዛሬ ላይ ደርሷል። የዛሬ ዜናዎችን ስመኝሽ ቆየ እያሰማናለች። ጥሩም ሊሆኑ ይችላሉ፣ መጥፎም ሊሆኑ ይችላሉ። ሆኖም እንደተለመደው እውነተኛ ናቸው። አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናመሻችሁ። ቢጫ ልብስ በመልበስ የእነ አቶ ጀዋር መሐመድን ችሎት ለመከታተል ወደ ልደታ ከፍተኛ ፍርድ ቤት መሄዳቸውን ተከትሎ ፖሊስ ያሰራቸው ከሰማኒያ የሚበልጡ ሰዎች በሙሉ መለቀቃቸው ተገለጸ። ፖሊስ በቁጥጥር ስር ከዋላቸው ጠቅላላ ታሳሪዎች ውስጥ አስር የሚሆኑትን ፍርድ ቤት ማቅረቡንና ጉዳዩን የተመለከተው የልደታ መጀመሪያ ፍርድ ቤት በዋስ እንዲፈቱ መወሰኑን ከታሳሪዎቿ አንዷ የነበረችው መሰረት ዳባ ለአሜሪካ ድምጽ ገልጻለች። የዓለም ምግብ ፕሮግራም የእርስ በርስ ማህበረሰብ ግጭት በተቀሰቀሰባት የሱዳን ግዛት ዳርፉር ለሚገኙ ተፈናቃዮች የሚሰጠውን የምግብ እርዳታ በአስር ሺህ ቶኖች ለመጨመር ማሰቡን አስታውቋል። የተባበሩት መንግስታት ድርጅት በሱዳን ዳርፉር በአረብና ማሳሊስ ነገዶች መካከል ባለፈው ወር አጋማሽ በተፈጠረ ግጭት ሁለት መቶ ሀምሳ ሰዎች ሲሞቱ አንድ መቶ ሺ የሚሆኑ ደግሞ መፈናቀላቸውን አስታውቋል። ያለ ምግብ ድርጅት እንደሚለው ሰባ ሺ የሚሆኑ ተፈናቃዮች ከዳርፉር መዲና ኤልጀኒና ከተማ ወጣ ብለው በሚገኙ ሰባ የመጠለያ ካምፖች ውስጥ ተጠልለዋል። የምግብ ድርጅቱ ቃል አቀባይ ቶምሰን ፈሪል እንደሚሉት ስደተኞቹ እጅግ የተዳከሙና በምግብ እጥረት የተነሳ እየተሰቃዩ ነው። ተፈናቃዮቹ በአብዛኛው የማሽላ እህል የሚታደላቸው ሲሆን ምግብ ማብሰል ሳያስፈልጋቸው የሚመገቡ ፈጣን ምግቦችንና ውሃ በተለይ ደግሞ ለሕጻናት እንደ ብስኩት ያሉ ኃይል ሰጪ ምግቦች እንደሚሰጣቸው ቃል አቀባዩ ተናግረዋል። በአካባቢው የሚካሄዱ የእርስ በርስ ግጭቶች የተባባሱ መሄዳቸው ያሳሰባቸው መሆኑን የገለጹት ቃል አቀባዩ ከህዳር እስከ ጥር ድረስ የነበረው ወቅት በተለይ ለገበሬዎቹ ዘር የመዝሪያ ጊዜ እንደነበረም ጠቅሰዋል። ይህም የግብርናውን ሂደት የሚያስተጓጉል በመሆኑ የተፈጠረው ግጭት ጊዜያዊ ቢሆን እንኳን ለረጅም ጊዜ የሚቆይ ችግር እንደሚፈጥር ተናግረዋል። ያለ ምግብ ድርጅትም ሁኔታውን እየተከታተለ የምግብ አቅርቦት እርዳታውን እንደሚጨምር በማስታወቅ ግጭቱ በአስቸኳይ የሚቆምበትን ሁኔታ እንዲኖር ጠይቀዋል። ያ ካልሆነ ግን በረሃብ የሚጠቃው ሰው ቁጥር እጅግ የበዛ ይሆናል ብለዋል። ትላንት እሁድ፣ ሶማሊያ ዋና ከተማ ሞቃድሾ ውስጥ በሚገኝ ሆቴል ላይ በተፈጸመ ጥቃት የተገደሉት ሰዎች ቁጥር አስራ አምስት ደረሰ። በጥቃቱ ቢያንስ ሀያ ሰዎች መቁሰላቸውንም የሞቃዲሾ ፖሊስ ቃል አቀባይና የሕክምና ባለስልጣናት ገልጸዋል። ከሞቱት መካከል አራቱ አጥቂዎች መሆናቸውን የሶማሊያ የጸጥታ ባለስልጣናት ያወጡት መረጃ ያመለክታል። ጽንፈኛ ታጣቂው ቡድን አልሻባብ ለጥቃቱ ኃላፊነት ወስዷል። ከሞቃዲሾ ታዋቂ ሆቴሎች አንዱ በሆነው አፍሪካ ሆቴል መኪና ላይ የተጠመደ ቦምብ ከፈነዳ በኋላ የአልሻባብ ታጣቂዎች የመንግስቱን የጦር ሰራዊት መለዮ ልብስ ለብ ተደርሰው በመግባት በከፈቱት ተኩስ ከተገደሉት መካከል አንዱ ጡረታ ላይ ያሉ ጀነራልና ከውጭ አገር የጫጉላ ጊዜያቸውን ለ ለማሳለፍ ወደ ሞቃዲሾ የሄዱ ሙሽሮች እንደሚገኙ በት ታውቋል። ኮሮና ቫይረስ መጀመሪያ በተቀሰቀሰባት የቻይና ሁቤ ክፍለ ግዛት የቫይረሱን አመጣጥ እየመረመሩ ያሉት የዓለም የጤና ድርጅት ሳይንቲስቶች ዛሬ የክፍለ ሀገሯን የበሽታ መቆጣጠሪያ ማዕከል ጎብኝተዋል። ማዕከሉ ቫይረሱ እንደ አውሮፓውያን አቆጣጠር በ2019 ዓ ም እንደተቀሰቀሰ በነበረው አያያዝ ቁልፍ ቦታ የነበረው መሆኑ ተጠቁሟል። የዓለሙ የጤና ድርጅት ሳይንቲስቶች የሁቤ ክፍለ ሀገር የበሽታ ቁጥጥር ማዕከሉ ስላደረጉት ጉብኝት በዝርዝር የተናገረው የለም። የቡድኑ አባል ፒተር ዳስራ ግን ለጋዜጠኞች በሰጡት ቃል ጥሩና ጠቃሚ ስብሰባ አካሂደናል ብለዋል። በቅርቡ የተጓዙት ሳይንቲስቶች የመጀመሪያዎቹ የኮቪድ-19 ህሙማን የተገኙበት የአሳ ምግብ ገበያና አንዳንዶቹ ህሙማን ከታከሙባቸው የውሃን ከተማ ሆስፒታሎች መካከል አንዱን ጎብኝተዋል ሳይንቲስቶቹ የሚከታተሉት ቫይረሱ ከየትና በምን አይነት ተቀሰቀሰ የሚለውን ሲሆን ያን ለማወቅ አመታት ሊወስድ ይችላል ተብሏል ከቻይና በተቀሰቀሰውና አለምን ባዳረሰው የኮሮና ቫይረስ በአሁኑ ጊዜ የተያዙት ሰዎች ቁጥር ወደ አንድ መቶ ሚሊየን የሞቱት ሰዎች ደግሞ ከሁለት ሚሊየን መብለጡን የዩናይትድ ስቴትሱ ጆን ሆፕኪንስ ዩኒቨርሲቲ ማዕከል የዛሬ መረጃ ያሳያል አድማጮች ለሰዓቱ የያዝኳቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩት ስንበኞሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ስመኝሽን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። አስተያየታችሁን በማኅበራዊ ገጻችን በኩል ማድረስ አዘንጉ። ወደ ቀዳሚው ዘገባ እናምራ። የኢትዮጵያ ሰላም ሚኒስቴር በበጎነት ለአብሮነት መርሃ ግብር ከሁሉም የሀገሪቱ ክፍሎች ከ10 ሺህ በላይ ወጣቶችን በ19 ዩኒቨርሲቲዎች እያሰለጠነ መሆኑን አስታውቋል። የሚኒስቴሩ የሰላም ግንባታ ዳይሬክተር ጀኔራል ወይዘሮ አስማ ረዲ ለአሜሪካ ድምፅ እንደተናገሩት የመርሃ ግብር የብሔራዊ መግባባትና ሰላም ግንባታ እቅድ አንዱ አካል ሲሆን በስልጠናው የሚሳተፉ ወጣቶች በየሙያቸው ሕብረተሰቡን ካገለገሉ በኋላ ብሔራዊ ምስክር ወረቀት ያገኛሉ ብለዋል። ናኮር መልካ ተጨማሪውን ልኳል። በጎነት ለአብሮነት ስልጠና መርሐ ግብር ላይ ከ10 ሺህ በላይ የኢትዮጵያ ወጣቶች በመጀመሪያው ምዕራፍ በ19 ዩኒቨርሲቲዎች ውስጥ እየሰለጠኑ እንደሚገኙ የሰላም ሚኒስቴር ሰላም ግንባታ ዳይሬክተር ጀኔራል ወይዘሮ አስማ አስማረዲ ተናግረዋል። ይህ መርሐ ግብር የብሔራዊ መግባባትና ሰላም ግንባታ ዕቅድ አንዱ አካል ሲሆን የበጎ ፈቃድ አገልግሎት ብቻ ላይ ያተኮረ አይደለም ሲሉም አብራርተዋል ወይዘሮ አስማ በስበት ለመተዋወቅ ትብዕናችንን ለመገንባት ራሳችንን በሂደቱ ለማወቅ ሌላውንም ሀገራችን ያላትን የተለያዩ የአብሮነት ውጤቶች ለማወቅ ይደግፋል። መፍት ግዳዊ አንዱ ሴቱ ነው ያለውን ነገር ገንዘብ ብቻ አይደለም የሚሰጠው። ህይወት መተባበር፣ አብሮ መኖር፣ ተካፍሎ መብላት፣ ሌላውም በችግር ጊዜም በደስታ ጊዜም ደግሞ ተባብሮና ተደጋግፎ መኖር ኢትዮጵያዊ አንዱ ባህላችን ነው። ይህንን ኢትዮጵያዊ ማንነት ሰፋ ባለ ሁኔታ ነው እየተገበርን ያለ ነው ማለት ነው። ይህ ትምህርታዊ ፕሮግራም የበጎ ፍቃድ አገልግሎት ስምሪቱን የቅድመ ዝግጅት አካል ነው። እነዚህ ልጆች በተለያየ የሙያ መስክ ተመርቀው ግን ለአንድም አመትና ከዛ በላይ የሆነ ረጅም ጊዜዎች ውስጥ ምንም አይነት ስራ ሳይዙ ቤተሰባቸው ጋር ውጭ ያሉ ልጆች ናቸው። ወጣቶች አራት ወሳኝ የሆኑ ክህሎቶችን በአርባ አምስት ቀናት ከወሰዱ በኋላ ካደጉበትና ከሚያውቁት ማህበረሰብ ወደማያውቁት የኢትዮጵያ ሌላኛው ስፍራ በመሄድ ለአስር ወራት የበጎ አገልግሎት ይሰጣሉ ብለዋል ወይዘሮ አስማ። ይሄም የሆነበት ምክንያት ሲሉ እንዲያስረድተዋል። አንደኛው የአካል ብቃት ነው፣ ፊዚካል ኢንቴሊጀንስ የምንለው። አርባ አምስት ቀን ስልጠናችን ላይ ዳይኒ ጠዋጠዋት ስፖርት ይሰራሉ። ይሀ የአካል ብቃታቸው ላይ የራሴ የሆነ አስተዋጽኦ ይኖረዋል። ሌላው ክህሎት ደግሞ ካልቸራል ኢንቴሊጀንስ የምንለው ነው። የተለያዩ ብሄር ብሄረሰቦችና የተለያዩ ባህሎች ያሉባት ሀገር ነች። በሌላ ባህል፣ በሌላ ሃይማኖት፣ በሌላ ብሄር ውስጥ አብሮ ተቻችሎ እንዴት መኖር ይቻላል የሚለውን ይህንን ያዳብራሉ ብለን እናስባለን። ሌላው ኢሞሽናል ኢንቴሊጀንስ ነው። የተለያየ ይደግፋቸዋል ብለን የምናምናቸውን ስልጠናዎች ይሰጣቸዋል ማለት ነው። ሌላው ስፕሪቹዋል ኢንቴሊጀንስ ነው። የተለያየ የእምነትም ያላት ሀገር ነች ኢትዮጵያ፣ እና ማንኛውም እምነት ሰላምን ነው የሚሰጥከው። አብሮ መኖርን ነው የሚሰጥከው። መረዳዳትና መደጋገፍን ነው የሚሰጥከው። እና ለራስ እምነት ክብር መስጠት በእምነት መኖርን ሁለተኛው ደግሞ ለሌሎች እምነት ክብር መስጠትና መከባበርን መልመድ አለባቸው እና እነዚህን አራት ክህሎቶች ያዳብራሉ። ከአርባ አምስት ቀን ስልጠና በኋላ ለአስር ወር የተለያዩ የሀገሪቷ ክፍሎች ላይ ነው የሚሄዱ። እነዚህ ወጣቶች ካደጉበት ሌላ ቦታ እንዲሄዱ የተፈለገበት ዋናው ምክንያት ወጣቱ ራሱንና ሀገሩን አውቆ ራሱን ስብእና ያለውንም ሀብትም ሀገራዊ ሴቶችን አውቆ በዛ ልክ ሀገሩን መውደድና ማፍቀር አለበት የሌላውን ባህልና እምነትም ይሁን የአኗኗር ዘዬ አውቆት አክብሮትና ኖሮት ማለፍ አለበት። ያ ወደፊት ህይወቱም ይሁን አገሩን በሚያገለግልበት ሂደት ውስጥ ትልቅ ችግርና ግንባታ ነው የሚሆንለት። ና ለዛ ነው ሌላ ቦታ እንዲሄድ የሚፈለገው ማለት ነው። በአምቦ ዩኒቨርሲቲ ከኢትዮጵያ የተለያዩ ክልሎች የተሰባሰቡ አራት መቶ አርባ አምስት የሚሆኑ ወጣቶች በጎነት ለአብሮነት ስልጠና ላይ እየተሳተፉ እንደሚገኙ ከአስተባባሪዎቹ መካከል ወጣት ይምራን አብዱ ሰመድ ገልጿል። ወጣቶቹ በሚያደርጉት ውይይት አንድነታቸውን እያጠናከሩ ነው ብሏል። በጣም ጥሩ ትምህርት እየወሰዱ ነው። አይቲ ስለ ራሳችሁ እያወቁ ነው። እኔ ጋር ያለው ሌላ ጋር የሌለው ነገር ምንድን ነው ብሎ እየጠየቁ እየተወያዩ በጣም ብዙ ትልቅ ስራ እየሰሩ ነው። ልጆች እዚህ ከመጡ በኋላ ለምሳሌ አሁን አንድነት የሚባለው አምቦ ዩኒቨርሲቲ ውስጥ ይህ አድራሽ ውስጥ አንድ ኢትዮጵያ ነው ያለችው። ከተለያየ ብሔር ነው የመጡት። የተለያየ ካልቸሩን እየተቀያየሩ ቋንቋን እያስተማርናችሁ ነው በቻልን መጠን። በጣም የሚገርም ነገር እያየው ነው። እዚህ ከመጣ በኋላ ስራ፣ አይምሮ ግንባታ፣ ይህ ሊደርሽፕ ላይ፣ ዲሲሽን ሜኪንግ ውሳኔ ላይ እንዴት ነው አሁን እየወሰዱ ያሉት። ዛሬ ችግሮችን እንዴት መፍታት እንችላለን የሚለውን ሲስተሞችን እያሳየናችሁ ነው። እዚህ ያለው ነገር በጣም ጥሩ ነው። ከሰልጣኞቹ መካከል ስለ ስልጠናው ተከታዩም ብለዋል። ስሜ ሰንበት አቡ ይባላል። ከአዳማን የመጣሁት ያው አሁን ካየሁት ነገር አብዛኛው ከህይወታችን ጋር የተያያዘ ነገር ስለሆነ አስፈላጊም ነው። ሰው ራስን እንዲያይ የሚያደርጉ ርዕሶች ስለሆኑ አሪፍ ነው። ለምሳሌ ብዙ ሰው ቤት ውስጥ ስራ ማጥቶ ተምሮም አይምሮ የሆነ አላረ ፊል ያረገው ነገሮች አሉ፣ እና ተስፋ ወደ መቁረጥም እየተጠጋ ይሄዳል። ጊዜ በሰፋ ቁጥር ያገሩም ችግር እንዳለ ሆኖ ነው። የበሽታውም ችግር ሁሉንም አካቶ ሉዝ መታረጋቸው ነገሮች እሱ ነው። መለስ አርገን በደንብ ሪያላይዝ እንድናረገው እንድናየው ይረዳናል። ስሜ ኢመር መሐመድ ይባላል ከአማራ ክልል ከደቡብ ወሎ ዞን ከዴሴ የተመረኩት። ያው በሲቪል ኢንጂነሪንግ ጂጂጋ ዩኒቨርሲቲ ነው የተመረኩት በዚህ በዩኒቨርሲቲ ውስጥ ያገኘሁት ብዙ ትምህርቶችን ወስጃለሁኝ። ኢትዮጵያ የተለያየ ብሔር ብሔረሰቦችና ሕዝቦች የተለያየ ቋንቋ፣ የተለያየ እምነት፣ የተለያየ ባህል፣ የተለያየ የአኗኗር ዘይቤ ያላቸው ብሔር ብሔረሰቦችና ሕዝቦች የተውጣጡ ወጣቶች ባንድ ሆነው ኢትዮጵያነታችንን ያሳይንበት ስለ ኢትዮጵያ ሰላምን እንዴት መፍጠር እንደምንችል፣ የስራ እድልን እንዴት መፍጠር እንደምንችል፣ ለሀገራችንስ ምን አስተዋጽኦ አድርገናል የሚለውን በጋራ ተወያይተን የተለያዩ ውይይቶችን ያደረግንበት መድረክ ነው ማለት ነው። ስለዚህ በብዝሀነታችን አንድነታችን እንዳለ ወስዳለሁኝ። አዜብ ፍቃዱ እባላለሁ ከአርሲ አሰላን የመጣሁት በባህርዳር ዩኒቨርስቲ፣ አጠቃላይ በፖለቲካል ሳይንስ ምሩቅ ነኝ። አሁን ያለሁበት ስራ ፈላጊ ነኝ። ከዚህ በፊት ያለው ነገር በጣም ብዙ ፖለቲካውም ይሁን ሁኔታው አልተመቸንም። አብረን ለመሆን አብረን ብንሆን እራሱ ነገሮች በተለያዩ በሚዲያም ይሁን በምናምን ልዩነታችን የሚያበዙ ነገሮች ናቸው። እዚህ መተን ደግሞ አሁን የሚያስረዱንም ነገር ስለ አንድነት ነው የሚያወሩት ስለ ወደፊት አብሮ መሆን ነው። ምክንያቱም አብሮ ካልሆን ከእናንተ አብረን ካልተሳሰርን በስተቀር ኢትዮጵያ ውስጥ ሆነን እድገት ልናመጣ አንችልም። የግሩፕ ስራ የቲምወርክ እንደሚጠቅም ነው እዚህ ላይ እያስረዱ ነው ያሉት። ኢትዮጵያ ውስጥ ደግሞ ያ ነገር በጣም እየቀረ ነው። ሁሉም በዘር በጎጣ ከዘር ከተከፋፈልን በከተማ ይሆናል፣ ከከተማ ከተከፋፈልን በቀበሌ ይሆናል። እና ያ ነገር እየሰፋ ባለበት ሰዓት ይሄ በዚህ አጋጣሚ ይሄ መምጣቱ በጣም አሪፍ ነው ለኢትዮጵያ ወጣቶች ማለት ነው። አንድነታችንን እንደ በፊቱ ድል ማድረግ የምንችልበት፣ ጀግኖቻችን የምናስታውስበት። ስንቶቻችንን ስለ ሎሬት ጸጋይ ገብረ መድን የምናውቀው ሩ አጼ ቴዎድሮስን ደግሞ ልመጣል የኔም ነው አጼ ቴድ ከፋ ብትሄድ ካውጦ ና የኔም ጀግና ነው። እና እንደዛ የሚያስተሳስሩን አንድነቶች ይመጣሉ ብዬ እዚ ያስባሉ። ስሜ የሙልጌታ አበራ ባህልን የመጣሁት ከጉራጌ ዞን ከቡታዘና ከተማ። እስካሁን ድረስ ያለነው የስልጠናው ሂደት አሪፍ እና በጣም ከጠበቅ ነው በላ ከዚህ በፊት እያሳለፍ ነው የነበረው ጊዜ ምናልባት ስራ ፍለጋ ኖርማሊ ቀጥታ የመቀጠር ሀሳብ ነበር የነበረ ኖርማሊ አሁን ከስራ ፍለጋ ወደ ራሳችን ፍለጋ በመግባታችን ይህን ሰላም ሚኒስትር ይህን ስልጠና ላዝ ስላዘጋጀለን በጣም አመስገን እፈልጋለን ከስልጠና በኋላ ከመቀጠር እራሴ ምን አለኝ ራሴን ፈልጌ ራሴን አግኝቼ የራሴን ታለንት አውጥቼ የራሴን ዲፕ የሆነ ናዋለጅ አውጥቼ ለመጠቀም ብዙ ጉጉትና ምኞትም እየመጣልኝ ያለበት ጊዜ ነው። ከሰልጣኞቹ መካከል ከአስር ወራት በኋላ እጣፈንታችን ምን ይሆናል ብለው ለጠየቁትም የኢትዮጵያ ሰላም ግንባታ ዳይሬክተር ጀኔራሏ ወይዘሮ አስማረዲ ተከታዩን ምላሽ ሰጥተዋል። ከአስር ወር በኋላ የሚሆነው ልምድ ነው ባይደዊ ብሔራዊ ሰተክ ሴት ነው የሚያገኙ ብሔራዊ አገልግሎት ሰተክ ሴት ስላልተለመደ እኛ ሀገር ነው እንጂ ፍሪላንስ የሚሰጡ በጣም በርካታ ማምጣት ይቻል ስራ እስኪያገኝ ድረስ ዋሊ ነው ብለው ማለት ነው። አሁን ግን ሀገርህን ነው የምታገለግለው። ሀገርህን በነፃ ለማገልገል ነው ራሱን ለተዋሳር እያደረግ ያለው ከቦታ ቦታ እየጠንቀጠቀጥ ያለ እና የመጀመሪያው ክሬዲት የሆነው ናሽናል ሰርቪስ ሰርተፍኬት የሚለው የራሱ ትልቅ ፐርሰናል ባልን ይጠምታል። ሁለተኛ በዚህ ሂደት ውስጥ የሚያሳዩት ፐርፎርማንስ በየተቋሙ አታች አሳች ይደረጋሉ። ግብርና ላይ የተመረቀው ግብርና ቢሮዎች አካባቢ፣ ኢንጂነሪንግ ላይ የተመረቀው ኮንስትራክሽን ሳይቶች አካባቢ እዛ ጊዜ በሚያሳዩት ፐርፎርማንስ ተቋማቱ ራሱ ይጠሯቸዋል ማለት ነው። ሁለተኛው የመንግስት ሲቪል ሰርቪስ ተቋማት አሉ። ሲቪል ሰርቪስ ተቋማት ላይ ያሉ ክፍት ቦታዎች፣ በርካታ ክፍት ቦታዎች አሉ። ስለዚህ አንድ እየሰራን ያለ ነው ሲቪል ሰርቪስ ኮሚሽን በዚህ ፕሮግራም የሚያልፉ ወጣ ያለብን ሁኔታ ነው። ሶስተኛና ዋነኛው ደግሞ ስራ እድል ፈጠራ ኮሚሽን አለ ከነሱ ጋር አብረን እንሰራለን። የተሻለ ፕሮጀክት ዲዛይን አድርገው ዝመን ተብሎ የሆነ ነገር በዚህ አስር ወር አገልግሎታቸው ይዘው የሚወጡ ልጆች ደግሞ ከስራ እድል ፈጠራ ኮሚሽን ጋር እና ሌሎቹም እንደዚህ ፈርስት ኮን በማስተር ካርድ የሚደገፍ ፈርስት ኮንሰርት የሚባል ተቋም አለ። እነዚህ ወጣቶች ላይ ፎከስ አድርገው ትሬን እንዲያደርጓ አብረን እየሰራን ነው ያለ ነው። በጎነት ለአብሮነት መርሃ ግብር በሁለተኛው ምዕራፍም በርካታ ወጣቶችን በማሰልጠን ህብረተሰቡን በበጎ ፈቃደኝነት እንዲያገለግሉና ብሔራዊ መግባባት ላይ አሻራቸውን እንዲያኖሩ ይደረጋል ብለዋል ወይዘሮ አስማ። ለአሜሪካ ድምፅ ናኮር መልካ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የትራምፕ አስተዳደር አሳልፏቸው የነበሩትን ከጤና ጋር የተያያዙ በርካታ ፖሊሲዎች ሐሙስ እለት ቀልብሰዋል። ከእነዚህ አንዱ በአሜሪካም ሆነ ከአሜሪካ ውጪ የውርጃ መብትን የሚከለክለው ሲሆን፣ ይህ የባይደን ውሳኔ በሴቶች የሥነ ተዋልዶ ጤና መብት ዙሪያ ምን ትርጉም ይኖረዋል ስትል የዋይት ሐውሱ ዘጋቢ ፓትሲ ውዳክስዋራ ያጠናቀረችውን ዘገባ ስመኝ ሸቆየት አቅርበዋለች። አሁን በመላው ዓለም የሥነ ተዋልዶ ጤና አገልግሎት የሚሰጡ ጤና ጣቢያዎች ከዩናይትድ ስቴትስ የሚያገኙትን የገንዘብ ድጋፍ የማጣት ፍራቻ ሳይዛቸው ስለ ውርጃ መረጃዎችን ይሰጣሉ። ይህ የሆነው ፕሬዝዳንት ጆ ባይደን የሥነ ተዋልዶ ጤና አገልግሎትን በሀገር ውስጥና በውጭ እንዲስፋፋ የሚያደርግ የፌዴራል መመሪያ በመፈረማቸው ነው። መመሪያው የሜክሲኮ ከተማ ፖሊሲ በመባል የሚታወቀውንና አሜሪካ በሴቶች ውርጃ ዙሪያ አገልግሎት ለሚሰጡ ጤና ተቋማት የገንዘብ ድጋፍ እንዳታደርግ ይከለክል የነበረውን መመሪያም የሚቀለብስ ነው። እንደ አውሮፓውያን አቆጣጠር በ1984 የወጣውና ከፕሬዝዳንት ሮናልድ ሬጋን ጀምሮ በተለያዩ ሪፐብሊካን ፕሬዝዳንቶች የሚደገፈው መመሪያ ዩናይትድ ስቴትስ የውርጃ አገልግሎት ለሚሰጡ መንግስታዊ ያልሆኑ ተቋማት የገንዘብ ድጋፍ እንዳታደርግ የሚከለክል እና ውርጃ በሀገር ውስጥም ሆነ በውጪ ህገወጥ እንዲሆን የሚያደርግ ነው። ሁለተኛ የሚፈርመው መመሪያ በሀገር ውስጥም ሆነ በውጭ ሀገር የሚኖሩ ሴቶችን ጤና የሚጠብቅ ነው። ሴቶች በስነ ተዋልዶ ጤና ዙሪያ አቅማቸው የሚፈቅደውን አገልግሎት እንዳያገኙ ተደርጎ የነበረውን ወደ ነበረበት ይመልሳል። ቢል ክሊንተንንና ባራክ ኦባማን ጨምሮ ቀደም ሲል የነበሩ የዲሞክራት ፕሬዝዳንቶችም ተመሳሳይ ህግ፣ ሴቶች በወሳኝ የጤና ጉዳይ ላይ አገልግሎት እንዳያገኝ ያደርጋል በሚል ወደ ቦታው እንዲመለስ አድርገዋል። የሴቶችና ቤተሰብ ብሔራዊ ጥምረት የተሰኘው ተቋም ውስጥ የሚሰሩት ሻይና ጉድማን ስለ ጉዳዩ እንዲህ ይላሉ የሴቶች የውርጃ መብትን ጨምሮ ለስነተዋልዶ ጤና የሚሰጥ በጀት በተከለከለ ቁጥር በዓለም ዙሪያም ይሁን በሀገር ውስጥ የሰዎች ጤና፣ የሀገር ኢኮኖሚ፣ እውነት ለመናገር የሰዎች ህይወት አደጋ ላይ ይወድቃል። ባይደን የቀለበሱት የትራምፕ አስተዳደር በሀገር ውስጥ የውርጃ አገልግሎት እንዳይሰጥ የከለከሉትን ጭምር ነው። ውርጃ አሜሪካ ውስጥ ህጋዊ ቢሆንም በትራምፕ አስተዳደር ግን አገልግሎቱን ማግኘት አስቸጋሪ ሆኖ እንደነበር የቤተሰብ ጥናት ካውንስል ውስጥ የሚሰሩት ሜሪዞች ይናገራሉ። ይህን አገልግሎት በተወሰነ ደረጃ ብቻ እንዲሰጥ ብናደርገው ጥሩ ነበር። ነገር ግን ያለመታደል ሆኖ የባይደን አስተዳደር ሴቶች በውርጃ ጉዳይ ላይ የራሳቸውን ውሳኔ እንዲመርጡ ወደ ማድረግ ነው የሚያዘነብለው። በተመሳሳይ ባይደን ከፈረሟቸው የትራምፕን ፖሊሲ የሚቀለብሱ መመሪያዎች ውስጥ ሜዲኬርና ኦባማ ኬር ተብሎ የሚጠራው አፎርደብል አክት ወይም ለአቅም ተመጣጣኝ የሆኑ የፌዴራል መንግስት ጤና ዋስትናዎች የበለጠ እንዲስፋፉና እንዲዳረሱ ማድረግ ነው። በተሻለ ሁኔታ መግለጽ የሚቻለው ትራምፕ ያበላሹትን እንደገና በማስተካከል ነው። ካይዘር ፋሚሊ የተሰኘው የአሜሪካ ፋውንዴሽን ያወጣው መረጃ እንደሚያሳየው 15 ሚሊየን የጤና ዋስትና የሌላቸው አሜሪካኖች በዚህ የኢንሹራንስ መስፋፋት ተጠቃሚ ይሆናሉ። በፓትሲ ዊዳክስ ዋራ ለቀረበው ዘገባ ስመኝሽ የቆየ og Fairfax i Virginia. እናት አገር ትኑር ለኛ፣ እናት አገር ትኑር ለኛ፣ እናት አገር ትኑር ለኛ ዘንሰው ማይቀማው

Naat naat naat, so አሁን ደግሞ አጫጭር የስፖርት ዜናዎችን እናገራችሁ። የቤትኪንግ የኢትዮጵያ ፕሪምየር ሊግ አስረኛ ሳምንት ጨዋታዎች ከሰሞኑ ተደርገዋል። አርብ ጥር 21 ቀን 2013 በተደረገው ጨዋታ ወልቂጤ ከተማ ድሬድዋ ከተማን 3 ለ1 ሲያሸንፍ ኢትዮጵያ ቡናና ባህር ዳር ከተማ ሁለት ለሁለት አቻውተዋል። ቅዳሜ ጥር 22 2013 በተደረገ ጨዋታ ቅዱስ ጊዮርጊስ ከሲዳማ ቡና፣ ሰበታ ከተማ ከሃዲያ ሆሳና 0 ለ0 አቻውተዋል። እሁድ ጥር 23 2013 በተደረጉ ጨዋታዎች አዳማ ከተማ ሐዋሳ ከተማን፣ ሁላይታ ዲቻ ጂማ አባጅፋርን በተመሳሳይ ውጤት 3 ለአንድ አሸንፈዋል። ፋሲል ከነማ በ22 ሀድያ ሆሳና በ18 ቅዱስ ጊዮርጊስ በ17 1 ነጥቦች ሳምንቱን ከአንደኛ እስከ ሦስተኛ ደረጃ ይዘው ጨርሰዋል። የከፍተኛ ጎል አስቆጣሪዎችን ደረጃ ሙጂብ ቃሲም ከፋሲል ከነማ በ12 ጎሎች ይመራል። አቡበከር ናስር ከኢትዮጵያ ቡና በ11 ጎሎች፣ ጌታነ ከበደ ከቅዱስ ጊዮርጊስ በሰባት ጎሎች Pula tengah nak susahnya darjah lain, iganya lu. ትውልደ ኢትዮጵያዊው አበረ ካሳው በላይና ትውልደ ኢራናዊው ካስራ ማህዲ ፑርናጃድ በመጪው የቶኪዮ ኦሎምፒክ የስደተኞቹን ኦሎምፒክ ቡድን ወክለው ለመሳተፍ ጥረታቸውን ቀጥለዋል። አበረ ካሳው ነዋሪነቱን አውስትራሊያ ያደረገ ሲሆን በረጅም ርቀት ሩጫ ተሳታፊ ለመሆን አቅዷል። ካስራ ማህዲ ፑርናጃድ በበኩሉ ኢራን ውስጥ ይኖር የነበረ በጀርመን በስደተኝነት የሚገኝ የቴኳንዶ ስፖርት ተወዳዳሪ ነው። በጃፓን ኦሎምፒክ ተሳታፊ የሚያደርገውን የማጣሪያ ውድድር በሶፊያ ከተማ ላይ ያደርጋል። በተለያዩ ሀገራት ተበትነው የሚኖሩ ስደተኞችን የሚወክል ቡድን በኦሎምፒክ አደባባይ መሳተፍ የጀምረው ዛሬ አምስት ዓመት በተካሄደው የሪዮ ኦሎምፒክ ላይ ነበረ። በዚያ ኦሎምፒክ ላይ ኢትዮጵያዊው ዮናስ ክንደን ጨምሮ በአጠቃላይ አስር አትሌቶች ተሳትፈዋል። ዜናው የተገኘው ከኦሎምፒክ ድረ ገጽ ነው። አርብ ዕለት ኤልሳልቫዶር የሳልቫዶር እግር ኳስ ፌዴሬሽን የቀድሞ ፕሬዚደንት የነበሩትን ሬናልዶ ቫስኩዝን ለአሜሪካ አሳልፋ አሰጥታለች። ሬናልዶ በዩናይትድ ስቴትስ በገንዘብ ማጭበርበር ወንጀል ሲፈለጉ ነበረ። የሰሜን ማዕከላዊና ካሪቢያን ሀገራት የእግር ኳስ ኮንፌዴሬሽን ኮንካካፍን ባመሰ የብዙ ሚሊዮን ዶላሮች የሙስና ወንጀል ዩናይትድ ስቴትስ ከከሰሰቻቸው በኋላ የዛሬ ስድስት ዓመት ገደማ በቁጥጥር ስር ውለዋል። ዛሬ ሬናልዶ ቫስኩዝን አሳልፈን የመስጠቱ ሂደት ተጠናቋል ሲል የኤልሳልቫዶር ጠቅላይ አቃቢ ሕግ መስሪያ ቤት በትዊተር ገጹ በኩል አስታውቋል። ሮይተርስን የዘግበው

Channing, no. ሰላምታችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስይም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበር። የነገን ሰው ይበለን። መልካም ምሽት ይንላል።